ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች፣ እኛም ሰብሰብ ብለናል። መስታወት አድራጋው አብራኛለች። ጽዮን ግርማ ለዜናው እዚህ ተሰልፋለች። ዛሬም ታዲያ የጋቢና ጉዞ በቅድሚያ ወደ ማዕከላዊ ዩናይትድ ስቴትስዋ የኦሃዮ ግዛት ይሆናል የሚያመራው። I accept your nomination to run and serve as vice president of the United States. የሪፐብሊካኑ ፓርቲ የምክትል ፕሬዚዳንትነት እጩ ማይክ ፔንስ ትናንት ማምሻውን ንግግር አድርገዋል። ዶናልድ ትራምፕ ማምሻውን ይናገራሉ። የሪፐብሊካኑ ጉባኤ ከሚካሄድበት ክሊቭላንድ ኦሃዮ ዘጋቢያችን ሰለሞን አባተ በቀጥታ ጋቢና ይገባል። በደርባን ደቡብ አፍሪካ ከሚካሄደው የዓለም የኤድስ ጉባኤ የበሽታው መከላከያ ክትባትና የመቋቋሚያን ሕክምና አስመልክቶ ሳይንሳዊ መፍትሄዎች እየተጠበቁ ነው፣ ዘገባ አለን። በዛሬው ዝግጅት ደግሞ የኢትዮጵያ አየር መንገድ የሰሜን አሜሪካ ሥራ አስኪያጅ ከድሪም ላይነሩ ወረድ ድሉና ጋቢና ይሳፈራሉ። በሌላኛው ዘገባችን ትናንት የገለጽንላችሁ ሁለት ኢትዮጵያውያን ተዋናይ በአፍሪካ የፊልም ሀያሴዎች ማህበር ለሽልማት ታጭተዋል የሕዝብ ምርጫ በሚለው ዘርፍ ስር ታሽተናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች አጠርላሉ። የምሽቱ ዜናዎች ጽዮን ግርማ ነኝ። የቱርክ ምክር ቤት አባላት ፕሬዚዳንት ኤርጋዶን ያስተላለፉትን የሶስት ቀን የአስቸኳይ ጊዜ አዋጅ ያጸድቃሉ ተብሎ እየተጠበቀ ነው። የፕሬዝዳንቱ ይህ አዋጅ ወደፊት እንዳለፈው ያለ የመንግስት ግልበጣ እንዳይሞከር ከወዲሁ ለማምከን የታቀደ እንደሆነም ይነገራል። ፕሬዚዳንቱ ትላንት ረቡ መጀመሪያ ከብሔራዊ ጸጥታ ምክር ቤት አባሎቻቸው፣ ኋላም ከካቢኔ ሚኒስትሮች ጋር ረዘም ላለ ሰዓት ስብሰባ ካካሄዱ በኋላ ነው ማምሻውን በቴሌቪዥን የአስቸኳይ ጊዜ አዋጁን ያስተላለፉት። የዚህ አዋጅ ዋና አላማ ይላሉ ኤርጋዶን የሕግ የበላይነት የሚረጋገጥበት ዲሞክራሲያዊ ስርዓት ለመገንባት ነው። አዋጁ በተነገረበት ምሽት ትላንት ረቡ በብዙ መቶዎች የሚቆጠሩ የፕሬዚዳንቱ ደጋፊዎች የኢስታንቡሉን ታክሲም አደባባይ ሞልተውት ታይተዋል። ይህ አዋጅ ፕሬዚዳንቱ ማንኛውም የተቃውሞ እንቅስቃሴ ለማፈንና ለማምከን እድል ይሰጣቸዋል የሚሉ አስተያየቶች ጭምር እየተሰሙ ነው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ከዚህ በፊት ይበልጥ ሰላማዊ የበለጸገችና የተከበረች ዓለም ውስጥ ኖረን አናውቅም አሉ። ፕሬዚዳንቱ ይህን ማሳሰቢያ የሰጡት በአሁኑ ወቅት ስለ አሸባሪ ድርጊቶች፣ ግድያዎች፣ የንብረት ውድመትና የሰዎች ስቃይ የሚጻፉ ትረካዎች አሁን የምንገኘው በተባባሰ ግጭትና ሁከት ባለበት ዓለም ውስጥ እንደሆነ እያስመሰሉ በሚያቀርቡበት ወቅት ነው። ፕሬዚዳንት ኦባማ ትላንት እዚህ ዋሽንግተን በተጠራ ዓለም አቀፍ ስብሰባ ላይ ለተገኙ ተሳታፊዎች ሲናገሩ አሁን የምንገኘው ከሁከት በተቃራኒው ዓለም ውስጥ ነው ሲሉ አስገንዝበዋል። ከሁለት ዓመታት በፊት ሆንግ ኮንግ ውስጥ የተካሄደውን አፍሪካ ዲሞክራሲ ትዕይንተ ህዝብ መርተዋል በተባሉ ሶስት የተማሪ መሪዎች ላይ ፍርድ ተሰጠ ሁለቱ ህገ ወጥ ነው በተባለው ትዕይንት ህዝብ ውስጥ በመሳተፋቸው አንዱ ደግሞ ሌሎችን በማነሳሳት ጥፋተኞች ተብለው ዛሬ ሀሙስ ተበይኖባቸዋል የዩናይትድ ስቴትስ መራሹ የሶሪያ ጦር ራሱን እስላማዊ መንግስት ብሎ የሚጠራው የጂሃዲስቶች ቡድን ማንጂባጅ ውስጥ ከሚገኘው ይዞታቸው ለመውጣት የአርባ ስምንት ሰዓታት ጊዜ መስጠቱን ዛሬ ሀሙስ አስታወቀ ከማምቢጂ ወታደራዊ ምክር ቤት ይፋ የሆነ መግለጫ እንዳመለከተው የእስላማዊ ቡድን ወታደሮች ያለምንም አይነት ጣልቃ ገብነት ቀላል ጦር መሳሪያ ብቻ ይዘው ሊወጡ እንደሚችሉም መመሪያ ተሰጥቷቸዋል። የዳአሽ አባላት ከተማዋን ለቀው ለመውጣት ይህ የመጨረሻ እድል ነው ሲልም የማምቢጂ ወታደራዊ ምክር ቤት ጨምሮ ገልጿል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቃሪ ጋቢና ዝግጅቶች ጋር አብራችን ቆዩ። ጋቢና የተከበራችሁ የጋቢና ቪዮኤ አድማጮች፣ ከዜናው ቀጥሎ ጽዮን ግርማ ተመልሽ የመጥቻለው። የጋቢናው ሄኖክ ሰማ እግዜር መስታወት አራጋውና ሰለሞን አባተ ደግሞ ሪፐብሊካኑን የጉባኤ ከሚያቀርብበት ዘገባውን ከሚያመጣበት ከክሊፍላንድ ዝግጅት እያደረጉ ነው። እስከዛው መልክሽ አይበልጥሽም የጌቴ አንላይ ሙዚቃ አብሯችሁ ይቆያል። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ዘገባው ደርሶናል። አሁን ከሪፐብሊካን ፓርቲው ፕሬዝዳንታዊ ፉክክር እጩ የዶናልድ ትራምፕ መመረጥን መቀበላቸውን፣ ማጽደቃቸውን በይፋ ያስታውቃሉ ተብሎ ተጠብቀው የነበሩት የቴክሳሱ ሴናተር ቴድ ክሩዝ የተጠበቀባቸውን ባለማድረጋቸው ከትራምፕ ደጋፊዎች ጩኸት ተነስቶባቸዋል። የፓርቲው ምክትል ፕሬዝደንትነት እጩ ማይክ ፔንስ ባደረጉት ንግግር ዶናልድ ትራምፕን ተዋጊና ድል አድራጊ ሲሉ ጠርተዋቸዋል። ሰለሞን አባተ ዝርዝሩን ይዟል። ሄሎ ሰለሞን ሎ እንደምን አመሸ። አስቀድመን አስቀድመን ዘገባህን እያሰናዳን ነበረ። እስኪ የትናንቱንና የዛሬውን ውሎ ግለጽልን። Chairman, delegates, friends, and my fellow Americans, thank you from the bottom of my heart. I am deeply humbled by your confidence, and on behalf of my family, here and gone, I accept your nomination to run as the <laughs> ፔንስ በትናንት ምሽት የንግግራቸው መክፈቻ በእምነታችሁ በጥልቅ ተነክቻለሁ። የዩናይትድ ስቴትስ ኦፍ አሜሪካ ምክትል ፕሬዚደንት ሆኜ ለማገልገል ስለመረጣችሁኝ በቤተሰቤ ስም ምርጫችሁን እቀበላለሁ። የሪፐብሊካን ፓርቲው ምክትል ፕሬዚደንታዊ እጩ ማይክ ፔንስ ወዲያውም አስከትለው የፊታችን ጥቅምት ሀያ ዘጠኝ ለሚካሄደው ሀምሳ ስምንተኛው ፕሬዚደንታዊ ምርጫ የሪፐብሊካን ፓርቲው ልኡካን በእጩነት ስለመረጧቸው ዶናልድ ትራምፕ እማኝነት ሰጡ። ለፕሬዚደንትነት የመረጣችሁት ሰው፣ አሉ ፔንስ፣ ጨርሶ የማይረታ የማይመለስ ነው። ተዋጊና ድል አድራጊ የበሰሉት የፖለቲካ ሰውና የኢንዲያናው ሀገረ ገዢ ፔንስ በተጨማሪም ዶናልድ ትራምፕ የለውጥን ሀሳብና አየር ይዘው የመጡ ትኩስ የፖለቲካ ሰው መሆናቸውን ሲናገሩ እንዲህ አሉ። ከእኔ ጋር አብረውኝ ሊወዳደሩ የተዘጋጁት ሰው ከውጭ የገቡ ረዥሙን የቅስቀሳ ዘመቻ ወደ ንቅናቄነት የቀየሩ ናቸው። እንደ ሰሞኑ ተናጋሪዎች ሁሉ ማይክ ፔንስም ወደ ዴሞክራቲክ ፓርቲውና ወደ ታሳቢዋ እጩ ወደ ቀድሞዋ ሴናተርና የውጭ ጉዳይ ሚኒስትር ሂላሪ ክሊንተን አሻግረው ማለማቸው አልቀረም። ዴሞክራቲክ ፓርቲው አሮጌ ሀሳብ፣ አሮጌ ሰው ይዞ መጣ ብለዋል። አሜሪካ አዲስና የተለየ ነገር ፍለጋ እየጮኸች ባለችበት ጊዜ ሌላኛው ፓርቲ የነከሰ አጀንዳና በብዙ የሚታወቁ ስሞችን ይዞ መጣ። በሁለቱም ፓርቲዎች ውስጥ ያሉ ሰዎች ለለውጥ እየተቁነጠነጡ ነው። ዋሽንግተን ላይ ያለውን የተለመደ አሰራር ለማስወገድ ተዘጋጅተዋል። ዲሞክራቶቹ ግን ይህች አገር የተሰላቸችባቸውን ነገሮች ሁሉ የሚወክሉ ሰው ለመቀባት እየተሰናዱ ነው። ሂለሪ ክሊንተን አንዳች የተሻለ ሹመት ወይም ማዕረግ ነው የሚፈልጉት በእርግጥ እኔም በሆን በእርግጥ እኔም በሆን የነበረው ሁሉ ባለበት እንዲረግጥ የማደርግ ሚኒስትር በሆን ኖሮ እንደሳቸው ሁሉ የተሻለ ማዕረግና መጠሪያ እፈልግ ነበር።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 አሁን መስመር ላይ ዘጋቢያችን ባልደረባችን ሰለሞን አባተን ይዘናል ሰለሞን አስቀድመህ በዘገባህ እንግዲህ የማይክ ፔንስን ንግግር ዳሰሃል በትናንትናው ዕለት የነበረ አንድ አነጋጋሪ የነበረው የቴድ ክሩዝ ንግግር ነበር እስኪ እሱን ግለጽልንና ወደ ዛሬው ውይይቶችና ንግግሮች እናልፋለን እሺ ሄኖክ፣ እንደምን አመሻችሁ። ጋቢናዎች እንደምን አመሻችሁ። የጋቢና አድማጮች ምን እንደሆናችሁ አላውቅም። ድንገት አስወረዳችሁኝ ከጋቢና ና አሁን በግድ ነው የተሳፈርኩት፣ ተመልሼ ጎማው ነፍሶ ነው። ለማንኛውም ጥሩ የቀየራችሁ ይመስላል። እንዳልከው ሄኖክ ትናንት የ ሪፐብሊካን ፓርቲው ጉባኤ በየቀኑ አንዳንድ የተለየ ነገር አለው። እንዳየኸው ከሲጀመር ቀን ጀምሮ እና የትናንትናው ትልቁ ጉዳይ የቴድ ክሩዝ ጉዳይ ነበረ። መጡ ሲገቡ ሰው በደስታ ነው በጫጫታ ነው የተቀበላቸው። ምክንያቱም ታስታውሳለህ ምን ያህል ትንቅንቅ እንደነበረ በሁለቱ ሰዎች መካከል በዶናልድ ትራምፕ እና በቴድ ክሩዝ መካከል እስከ መጨረሻዋ ደቂቃ ድረስ የከትናንትና በስቲያውንም ኔቨር ትራምፕ የሚባለውን ትራምፕ ፈጽሞ አንፈልጋቸውም የሚባለውንም ንቅናቄ ከጀርባ ሆኖ የሚመሩት ቴድ ክሩዝ ናቸው ተብሎም እንደዚሁ ይታማ ነበር እና ውስጥ ውስጡን ትናንትና ቴድ ክሩዝ መድረክ ላይ ሲታዩ በጣም ብዙ ጩኸት፣ በጣም ብዙ ደስታ ነበር በተሰብሳቢዎቹ በልኡካኑ መካከል የነበረው። ዶናልድ ትራምፕን አንድ ጊዜ ብቻ በስም ጠርተው እንኳን ደስ ያሉት አሉ። ከዛ በኋላ ተመልሰው ወደ ዶናልድ ስም ወደ ዶናልድ ትራምፕ ስም አልተመለሱም። አንድም ጊዜ አልጠሯቸውም። የዶናልድ ትራምፕን ሀሳቦች የሚያንጸባርቅም ንግግር አልነበረም። ሌሎቹ እንዳደረጉት አሜሪካን መልሰን ኃያል እናደርጋታለን፣ አሜሪካ ደህንነቷ የተጠበቀ እናደርጋታለን፣ ወደ ስራ እንመልሳታለን፣ መልሰን አንድ እናደርጋታለን የሚሉ መርሆችን አላነሱም በጭራሽ። እና እስከ መጨረሻው ድረስ የነፃነትን አስፈላጊነት የጠንካራ መሪዎችን አስፈላጊነት ሲናገሩ ከቆዩ በኋላ የምትፈልጉት ቀልባችሁ ልባችሁ ሕገ መንግስቱን ያስከብራል ብላችሁ ለምታምኑት ጥሩ ያገለግለኛል ብላችሁ ለምታምኑት ሰው ድምጻችሁን ስጡ፣ ቤት እንዳትውሉ ጥቅምት ሀያ ዘጠኝ ቀን ብለው አምላክ ይባርካችሁ ብለው ወረዱ ከመድረክ። ይሄ ሰውን በጣም ነው ያስቆጣው የዶናልድ ትራምፕን ደጋፊዎች። ምክንያቱም በጉጉት ይጠብቁ የነበሩት የዶናልድ ትራምፕን ምክትል ማነው እጩነት የሪፐብሊካን ፓርቲው እጩነት ተቀብለው መቀበላቸውንም ያሳውቃሉ፣ የሚል ጉጉት ነበረው፣ ፍላጎት ነበረው። እሱ ባለመሆኑ ነው ደስተኛ ያልሆኑት። እንግዲህ ሰለሞን፣ ባለማድረጋቸው በጣም ተቆጡ ሪፐብሊካኑ፣ የዶናልድ ትራምፕ ደጋፊ ል ሁኔታውን በቀጥታ ፌስቡክ ላይ አት አትቪያ መሐሪክ ላይ እየተከታተለ በየሰአቱ መረጃ ያደርሳል። ዛሬ ምሽት ደግሞ ዶናልድ ትራምፕ ይናገራሉ። ይህንንም አስመልክቶ ሰለሞን ዘገባ ያቀርባል። እናመሰግናለን። እዚህ ላይ እናውረድ ሰለሞን ነው ወርድ ወደ ደርባን መሄድ አለብን። ኤች አይቪ ኤድስን ለመከላከል የሚረዳ ክትባት ለማግኘት አበረታች ሳይንሳዊ ጥናቶች መኖራቸው መድኃኒት ለማግኘት የተያዙ ምርምሮችና የቫይረሱ መቋቋሚያ እንክብሎች በሽታውን ለመከላከል ማስቻላቸው ደርባን እየተካሄደ ባለው የዓለም የኤድስ ጉባኤ አትኩሮት የተደረገባቸው ጉዳዮች ሆነዋል። አኒታ ፖልና ቱሶ ኩማሎ ያጠናቀሯቸውን ዘገባዎች መስታወት አድረጋው ይዛለች። የህክምና ባለሙያዎቹ ቫይረሱን ለማጥፋት የሚረዳ መድኃኒት መቼ እንደሚገኝ ባይታወቅም በመድኃኒቱ ላይ የሚደረገው ጥናት ግን አበረታች ግኝቶች እየታየበት ነው ብለዋል። በተጨማሪም ቫይረሱን ለመከላከል የሚረዳው አንቲሪትሮቪራል በመባል የሚታወቀውን ክብል በቀን አንዴ ከተወሰደ ከኤች አይ ቪ ቫይረስ የመከላከል ብቃቱ ተረጋግጦለታል። በደርባን እየተካሄደ በሚገኘው ሀያ አንደኛው ዓመታዊ የኤድስ ጉባኤ ላይ የህክምና መድኃኒት አጥኚዎቹ ይህን ክብል አጥጋቢ ውጤት እንዳመጣ ተናግረዋል። የዩናይትድ ስቴትሱ የጤና ተቋማት የሰውነት መቆጣትና ተላላፊ በሽታዎች ማዕከል ዋና ኃላፊ አንቶኒ ፋውሲ የመከላከያ እንክብሎቹ ውጤታማነት ለህክምና ተመራማሪዎቹ በቅርቡ ቫይረሱን ለማጥፋት የሚያስችል መድኃኒት ለማግኘት እንደሚያስችል ተስፋን ይሰጣል ብለዋል። ቫይረሱን ለማጥፋት በምናደርገው ጉዞ ምን ያህል ርቀት መጓዛችንን መናገር ባልችልም ባለፉት ሰባት ዓመታት ብቻ በተደረጉት ምርምርና ጥናቶች የመከላከያ እንክብሉን ለማግኘት አስችሎናል። ምናልባትም የመከላከያ መድኃኒቱን ለማግኘት የወሰደው ጊዜና ድካም በኤችአይ ቪ ዙሪያ ከተደረገው ምርምርና ጥናት ፈታኙ ነበር። ለኤችአይቪ አይቪ ቫይረስ የተጋለጡ ሰዎችን በተመለከተ የደርባኑ ጉባኤ አጽንዖ ሰጥቶ ተነጋግሮበታል። እንደ ጥናቱ ገለጻ ቫይረሱ በደማቸው የተገኘባቸው ሰዎች የሚወስዱትን መድኃኒት ለቫይረሱ የተጋለጡ ሰዎች የመከላከያ እንክብሉን አንቲ ሪትሮቫይራል በቀናንዴ በመውሰዳቸው የቫይረሱ ስርጭት እንዲቀንስ ሆኗል። ሄትሮ ድራግስ ሊሚትድ የተባለው የመድኃኒት አምራች ኩባንያ እነዚህን እንክብሎች በማምረት ላይ ይገኛል። የኩባንያው የሽያጭ ክፍል ኃላፊ ራሁል ላንዴ መድኃኒቱ እንዴት እንደሚሰራ ይናገራል። በመሰረቱ ይህን መድኃኒት እንዲወስዱ የሚመከሩት በቫይረሱ ለመያዝ የሚያሰጋቸው ሰዎች ናቸው። ሁለት ፍሬ የመከላከያ እንክብል በየቀኑና በተለይም ከግብረ ሥጋ ግንኙነት በፊትና በኋላ በ24 ሰዓት እስከ 48 ሰዓት ጊዜ ውስጥ የሚወሰድ ነው። የዚህ መድኃኒት ውጤታማነትን ስንመለከት 97 በመቶ የመከላከል ብቃቱ ተረጋግጦለታል። ስለዚህ የመከላከያ እንክብሉ በሚገባ እየሰራ ነው። እስካሁን በተደረገው ጥናት ኤችቪቲኤን 702 የተባለው የመከላከያ መድኃኒትም በታይላንድ ተገኝቶ ስኬታማ ሆኗል። በዚህ አመት መገባደጃ ላይ በደቡብ አፍሪካና በሌሎች የአፍሪካ ሀገሮች ይሰራጫል ተብሎ ይጠበቃል። ዶክተር ፋውሲ እንዳሉት የመድኃኒቱን ውጤታማነት ለማየት ምናልባት ጊዜ ሊወስድ ይችላል። የመከላከያ መድኃኒቱ መሥራቱን ለማረጋገጥ በትንሹ ሁለት ዓመት ሊወስድ ይችላል። ውጤቱን ካየም በኋላ የኤችአይቪ የፈውስ መድኃኒትነቱን እናገኛለን ብለን ተስፋ እናደርጋለን። የኤችአይቪ ቫይረስ ስርጭትን ለመግታት ከግብረ ስጋ ግንኙነት መታቀብ የሚለው አካሄድ ውጤት እንደማያመጣ በስራው የተሰማሩ እየተናገሩ ነው። ቫይረሱ በደማቸው የተገኘባቸውን ሰዎች በመንከባከብ ዙሪያ የሚሰሩት ጁሊያን፣ የግብረ ስጋ ግንኙነቶች ጥንቃቄ የተሞላበት እንዲሆኑ በግልጽ ማስተማር ይገባናል ብለዋል። በግልጽ ስለ ግብረ ሥጋ ግንኙነት ለመወያየት አሁንም ወደኋላ ኋላ የሚያስቀሩን ብዙ ባህሎች አሉን። የቫይረሱ ዋነኛ መስፋፊያው መንገድ ደግሞ እሱ ነው። በግልጽ ያለመነጋገር ባህላችንን ማስወገድ አለብን። በግልጽ ውይይት ላይ የተመሰረተ መማማር እንደሚያስፈልግና በተለይም አዳጊ ወጣቶችን ግንዛቤ በማስጨበጥ ዙሪያ ላይ የበለጠ መሰራት እንደሚገባው የዓለም አቀፉ ኤድስ ጉባኤ ትኩረት ሰጥቶ ተነጋግሮበታል። ይህ አመታዊ ዓለም አቀፍ የኤድስ ጉባኤ በነገ እለት ይጠናቀቃል። ኤድስ ጉባኤ ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። አሁን ወደ ግብፅ እናመራለን። ማምሻውን ዜና ደርሶናል። በግብፅ ካይሮ ለተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር የስደተኝነት ጥያቄ አቅርበው መከልከላቸውን የገለጹ ሁለት ኢትዮጵያውያን ለወራት ለበረንዳ ኑሮ መጋለጣቸውንና ዛሬ ማን እንዳስነሳው ባልታወቀ ሰዓት መቃጠላቸውን ገለጹ። በአሁኑ ወቅትም በግብፅ ሆስፒታል ውስጥ እንገኛለን ብለዋል። ጽዮን ግርማ አነጋግራቸዋለች። ብራሂም፣ ኢብራሂም ባላ ኢብራሂም፣ የት ነው ያለኸው? አሁን ሐኪም ቤት ነው ያለሁት። ከባለቤት ጋር ተቃጠለ ማለት ነው? ሐኪም ቤት የት ሐኪም ቤት ነ? እዛ ካይሮ ውስጥ ነው። አቱም በራሱ አናውቅም። በአምቡላስ ነው ሆነ አስገቦን። ገና ጽሑፍ ራሱ አላውቅም ማለት ነው። ምንድን ነው የተፈጠረው? የተፈጠረው እዛ የሆን ላይ እንግዲህ አራት ወር ነው እኛ በረንዳ ላይ ያለ ነው። ምንም መፍት አላገኘንም። እዛ መኖርም አልቻለንም። እዛ ተቀምጠን ደግሞ ምንም መፍት ሰዎች የስደት መፍትሄ የተባለው አላገኘንም ማለት ነው። ከየት ነው ወደዛ ሄዳችሁት? ምን ያህል ጊዜ ሆኗችኋል እዛ ከሄዳችሁ? እኛ ከዛ ከገባን ያው ወደ ሁለት ሶስት ዓመት ከምናምን ሁለት ዓመት ከስድስት ወር ነው በቃ እና ባለቤቴ ማለት ነው እዛ፣ በቃ እኛ ስደታችንም አልታወቅልንም። ኑሯችን ያው እንግዲህ እንደሚታወቀው ከሀገር ወጣ ሰው እንደተመረራ ነው ያለን። ስለዚህ እዛ በረንዳ እንግዲህ እንዲረዱን እንዲረዱን ብለን እዛ የሆነ በረንዳ ላይ ተቀምጠን እዛ ምንም ጥያቄ አጣን ማታጣን ፕሮጀክት ምናምን እየሰጡን አሉ። እዛ ማለት ነው አንዳንድ ሰዎች አሉ እንግዲህ፣ በቃ ከዚህ ኑሮ መሞት ይሻልናል ብሎ ምናምን እሳት ምናምን አመጡ። የት ነው እሳት ያመጡት? እዛ እኛ የምንቀመጥበት ቦታ ማለት ነው። ከዛ አትሞቶ ምናምን ብለን እኛ እዛ እሳትና ምናምን ክብሪት ከእጃቸው ስነት እኮ ያው በንዚል ነው። እኛ ራሳችን ላይ ደግሞ ወጣብን እሳት ማለት ነው። እዛ እኔ እንኳን ትንሽ ተርፎብኛል ግን ባለቤቴ በጣም ተጎዳች። ያው ደግሞ አንድ ጓደኛ በጣም ተጎዳ። ሁለተ እዛ አሁን ሶርሳችን ሐኪም ቤት ናለን። ምን ያህል ትሆናላችሁ? እዛ መጀመሪያ ብዙ ነበር ነው። አሁን ግን ያሉት ያው ወደ አርባ ሁለት ሰው ነው አርባ አምስት ሰው ነው በቃ አርባ አምስት ሰው ነው በቃ እና ስንት ሰው ተጎዳ? የተጎደ ነው እንግዲህ አብዛኛ ሁለቱ በጣም ባለቤት አሁን ለምሳሌ ከመቶ ዶክተሩ ሲነግረም ማለት ነው ከመቶ ስልሳ ሰባት ነው የተጎደች። ያ ጓደኛ ደግሞ ከመቶ አርባ ሰባት ነው አለ ምናቸው ላይ የተቃጠሉት? ምንም እንጂ ባለቤት አሁን ፎቶ ምናምን ልክላቸው ምንም የተረፈበት የለም ከሰውነት ጸጉር በስተቀር። ለማጥፋት አልሞከራችሁም? ሰዓቱን እኔ የከሳሽ ያጠፉ አደለም ራሴ የተቃጠልኩት ማለት ነው። ለምንድን ነው የወጣችሁት ከሀገር? ከሀገር የወጣም ላይም ብዬ ላስረዳሽ፣ እንግዲህ የታወቀ ነገር ነው። በሀገር ላይ ሰላም ብናገኝ ሰው ሀገር ወጣ እንደ ውሻ እንደዚያ ያለሆነም ይህም ብዬ ላስረዳሽ። ሰላም አደች ሀፍቴን ጥዬ ምንም ጥዬ ነው እንጂ በደህነት ወይስ ለገንዘብ ወይስ ልሰራ ደሞ ወጣ ሰላም አደች ነው ከሀገር የወጣ ነው በግልጽ ማለት ነው። ከባለቤት አሁን ምን አይነት ህክምና እያገኛችሁ ነው? ሰባት በቃ ግብነግርሻ ሕክምናም ደህና ክብር ያለው ሕክምና አላገኘንም። አንድ ሐኪም ቤት አስገቡን። እዛ የሆነ አክስሬን ምናምን አደረጉበት። ከዛ ወደ ሌላ ሐኪም ቤት እኛ አንችልም ብሎ አስተላለፈን። እዛም ደግሞ ገብቴ በቃ ዝም ብላ አልጋ ላይ ተኝታ እየጨኸች ነው እንጂ ምንም መርስም ህክምና ተብለትም ያገኘው ነገር ምንም የለም። እስካሁን ነው ከግር ምንም መሰለኝ። ማለት ሰላም ባገኝ ከአገሬ ከሀገር ወጥቼ በሰው ሀገር ምንም አለ እዚ ንክራሰትም ነብትፈቃለች የደረሰብኝ አገሬ ላይ ሰላም ማጣት። እንግዲህ ከሞቱት በላይ ካሉት በታቸው በሰው ሀገር ላይ እንደዚህ መሆኔ በጣም በጣም መፈጠሪያ ብቻ ነው የምሰማኝ። ማለት ሌሎ ነገር አለ ለጓደኛ ላስተላልፍልሽ እንጂ በቃ መናገስ ነገር መሰለኝ። ምናት ጤና ስጥ አብሮ ይስጥልን። እኔ ጌቱ እጅጉ እያነበራለሁ ከኦሮሚያ ክልል ምዕራብ ወለጋኔ። ምን ያህል ጊዜ ሆነ አንተ ካይሮ ከገባ? አመት ሊሞ ላይ ነው። ምንድን ነው ዛሬ የተፈጠረው? ዛሬ የተፈጠረው የካይሮ ላይ ያለው ዩኤንኤች ሲያር የኢትዮጵያን ስደተኛ ኦሮሞ ሆነ አማራም ሆነ ማንም ሀገራችሁ ሰላም ነው ወደ ሀገራችሁ ግቡ እያሉ በየቀኑ መቶ ሰው መቶ አምሳ ሰው ሪጀክት እያደርጉ አስቸገሩ። ሪጀክት የሆነ ሰው ደግሞ ወደ ሀገሩ እንዴት አድርጎ ይገባል? እና ያን ያን የተናደዱ ሰዎች እሳት ምናምን አቀጣጠሉ። ከዛ አጋጣሚ እኛ ደግሞ ጩኸት ሰምተን ልና እንትን ስንሄድ እሳቱ መሬት ላይ ነበረ እንዳለ አጋየን። ተጎድተሃል አንተ? እኔ በጣም ተጎድቻለሁ። መተኛቱ ብዬ ቻልኳ አለም ጎንበስ ብዬ ነው የማናግርሽ ዝቅ ብዬ ቁሜ ነው። ክቡራትና ክቡራን በኢትዮጵያ አየር መንገድ ቦይንግ ሰባት ስልሳ ሰባት ሶስት መቶ ለመብረር እንኳን ደህና መጣችሁ። አስቀድመን እንዳልናችሁ እንግዳ አሳፍረናል። አቶ ንጉሱ ወርቁን የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ስራ አስኪያጅ። እንኳን ደህና መጣን ተንበለ እንኳን ደህና ቆያችሁኝ። አመሰግናለሁ። እንግዲህ አዲስ ሹመት ነው፣ አዲስ ስራዎች እየመጡ ነው። የኢትዮጵያ አየር መንገድ ኒውዮርክና ኒውጀርዚን እንደዚሁም ከኔሪኬትን የሶስቱን አካባቢዎች ምስራቅ ዩናይትድ ስቴትስን ጨምሮ በቶጎ ሎሜ በኩል ወደ አዲስ አበባ ተጀምሯል። ስራው ልክ ነው ተጀምሯል? አዎ ጁላይ ሶስት ተጀምሯል። ገበያ አዋጭነቱ እንዴት ነው? በሰሜን አሜሪካ ደግሞ ያላችሁን ስራ እስኪ ግለጽልን። በአጠቃላይ ኢትዮጵያ አየር መንገድ እንግዲህ ለሰባ አመት ቢዝነስ ላይ ቆይቷል በጣም በተሳካ ሁኔታ። ሀያ አመት ዋሽንግተን ዳላስን አገልግለናል። ላስት ባለፈው አመት ሎስ አንጀለስን ጨምረን ነበርና ማደግ አለብን። አሜሪካና አፍሪካ ጥሩ ግንኙነት አላቸው። በዚሁ አንጻር ጁላይ ሶስት ከኒው ዋርክ ቶጎሎሚ አድርጎ አዲስ አበባ የሚሄድ ፍላይት ጀምረናል። በጣም አዋጭ ነው። እንደሚታወቀው ኒውዮርክ የኢኮኖሚክ ከተማነች ነች ና ኢኮዋስ ሪጅን ዌስት አፍሪካ ጥሩ ኮኔክቲቪቲ ከሰጠን ጥሩ ገበያ፣ ጥሩ ቱሪዝም በአፍሪካ ና በአሜሪካ ስለምንፈጥር ጥሩ ሪስፖንስ አለው። የኢትዮጵያ አየር መንገድ እንግዲህ አፍሪካ ውስጥ ከሚታወቁና በስኬት ከሚገለጹ የአየር መንገዶች አንዱ ነው። ለስኬታችሁ በተለይ ለምትሰሩት ንግድ ስራ ዋናው የስኬታችሁ ሚስጥር ምንድን ነው? ከባድ ጥያቄ ነው። እንግዲህ አንደኛ ጠንክሮ መስራት ነው። ጥሩ ገቨርነንስ አለ። የኢትዮጵያ አየር መንገድ የመንግስትም ቢሆን መንግስት ፉል ማኔጅመንት አውቶኖሚ በነጻነት ኮሜርሻሊ ድሪቭን ሆኖ የሚሰራ መስሪያ ቤት ነው። አንዱ ሰክሰስ ፋክተር ነው ብዬ ወስደዋለሁ። ሌላ ጠንካራ ሰራተኞች አሉ። ማኔጅመንቱም በጣም ጠንካራ ነው። መንገደኞቻችን በተለይ ኢትዮጵያኖች አገልግሎቱን መጠቀም ብቻ ሳይሆን ለሌሎች አፍሪካኖች ወይም አውሮፓያኖች ወይም አሜሪካኖች በማስተዋወቅ የሚያደርጉልን አስተዋጽኦ ከፍተኛ ነው እና እሱ ራሱ አንድ ትልቅ የስኬት ምስጢር፣ እና ሌሎችም አሉ እንግዲህ እነዚህ ዋነኞቹ ናቸው። እኔ አንድ ጥያቄ ልጠይቅ። እንደ መንገደኞቻችሁ ከኢትዮጵያውያን በተጨማሪ ብዙ ኢትዮጵያውያን በኢትዮጵያ አየር መንገድ ነው የሚጠቀሙት። ከኢትዮጵያውያን ውጭ ያሉ መንገደኞቻችሁ የሚሰጧችሁ አስተያየት እንደው አንተ የደረሰ ምን ይመስላል? እንደው በጣም በርቱ የእኛ አየር መንገድ ነው ነው የሚሉት። ብዙ አፍሪካኖች ብዙ አፍሪካኖች መንገደኞች ብትጠይቁ ይሄ የኢትዮጵያ አየር መንገድ ነው አይሉም፣ ይሄ የእኛ አየር መንገድ ነው የሚሉት እና በጣም ኦቨርዌልሚንግ በጣም ጥሩ አስተያየት ነው የሚሰጡን። ከበረራ አገልግሎታችሁ በተጨማሪ ሌሎች አገልግሎቶችን ትሰጣላችሁ የጥገና አገልግሎት ትሰጣላችሁ የስልጠና አገልግሎት የስልጠና ስል የቴክኒክ ስልጠና ቴክኒካዊ ስልጠና አብራሪዎችን ታሰለጥናላችሁ እንደዚሁም ደግሞ አስተናጋጆችን ታሰለጥናላችሁ ብዙዎቹ ወጣቶች ናቸው ከተለያዩ የአፍሪካ ሀገሮች የሚመጡ አቅምን በመገንባት በኢንዱስትሪው ረገድ እንደዚህ አይነት አሰራሮች በሌሎች የአፍሪካ ሀገሮችና ና በኢትዮጵያ ያለውን ልምድ እስኪ ያነጻጽረህ ምን እንደሚመስል አገልግሎታችሁ ግለጽልን ኢትዮጵያ አየር መንገድ ከአስር አመት ወዲያ በፊትና ከአስር አመት ወዲህ ብዬ መለየት እችላለሁ። ከአስር አመት ወዲህ ኢትዮጵያ አየር መንገድ በከፍተኛ ደረጃ እያደገ ያለ ነው። ስለዚህ አቪየሽን ግሩፕ ነን እኛ። አሁን አክቹዋሊ አየር መንገድ አይደለንም። አቪየሽን ግሩፕ ማለት የራሱ ማሰልጠኛ፣ የራሱ ኬተሪንግ፣ የራሱ ግራውንድ ሃንድሊንግ፣ የራሱ ካርጎ፣ የራሱ ሜንተነንስ እና ይሄ እንግዲህ አፍሪካ ውስጥ ያደገ ስላልሆነ ነው እነዚህ ሁሉ ቢዝነስ ውስጥ የገባ ነው እና በሌሎች አፍሪካ ቀዳሚ ነን። ኦልሬዲ ኢትስ ሪሊ ደ ላርጅስት በመንገደኛም በደስቲኔሽንም በፍሊትም እና ዊ አር ፓዮኒር ነን አፍሪካ ውስጥ አቪዬሽን ግሩፕ እና አውድ ሳይ ሀምብሊ በጣም ቀዳሚ ነን በአፍሪካ። እንግዲህ ሌላው አዳዲስ ሰዎችን እንደምታሰለጥኑት ሁሉ ደግሞ የቆዩትን የነበሩትንም ታጣላችሁ። የተለያዩ የገልፍ አየር መንገዶች በዚህ በዩናይትድ ስቴትስም ከቦይንግ ጀምሮ የሚሰሩ በርካታ ኢንጂኔሮቻችሁ፣ ፓይለቶቻችሁ አሉና ይህንንስ ለማቆየት ምንድን ነው ያላችሁ ስራ? ይህንንም ምናልባት ትንሽ ሰፋ አድርገን ብናየው አትሪሽን ሬት የሚሉት አለ አይደለም። አንድ መቼም ማንም ሰራተኛ ጠብቆ ማቆየት የሚወጡት ሰራተኞች ከመቶ ምን ያህል ናቸው ብለን ስናያቸው የስ አንድም ሰራተኛ እንዲሄድብን አንፈልግም። በደሞዝ የተለያዩ ነገሮችን ሪኮግኒሽን በመስጠት ማቆየት እንፈልጋለን። ሰክሰስፉል ነን ብዬ እላለው። የተወሰኑ ሰራተኞች ለሚሄዱት ደግሞ ከስር በመተካት በማሰልጠን ግን በአጠቃላይ አትሪሽን ሬቱ ወይም ሰራተኛው እኛን የሚለቅብን ሬት አሳሳቢ ነው ብዬ አልወስደውም። ግን የበለጠ ሰራተኛው ሞቲቬትድ ሆኖ ከልቡ ዴዲኬሽኑ እንዲሰራ የተለያዩ ሜጀርስ እንወስዳለን። እንደ ደሞዝ ሊሆን ይችላል የተለያዩ ነገሮች። በስተ መጨረሻ በኢትዮጵያ አየር መንገድ አዲስ በጀመራችሁት መንገድ የሚሄዱ ተሳፋሪዎች ምን ያህል ነው የሚከፍሉት? ኪስ የሚጎዳ ነው? እንግዲህ ቫሉ ፎርመኒ እንደሚባለው እኛ ሁል ጊዜ የምናስከፍለው ለአገልግሎቱ ተመጣጣኝ የሆነ ነው፣ ውድ አናስከፍልም ርካሽም አይደለም። ለአገልግሎቱ ተመጣጣኝ ዋጋ ነው። በጣም አፎርደብል ነው። ከሌሎች አየር መንገዶች ዋጋ ሲታይ ተመጣጣኝ ዋጋ ለጥሩ አገልግሎት እንሰጣለን። አይ በጣም መልካም ነው። እኔ እና መስታወት ጋቢና ቪኦኤ ብለን አንዲት አሮጌ የታክሲ ገዝተን ሁለት ለማድረግ እየሞከርን ነው። እናንተ አንድ ጊዜ ድሪም ላይነር አንድ ጊዜ ደግሞ ኤርባስ ታመጣላችሁ። ለማንኛውም እዚህ ድረስ መጥተህ አስተያየትህን ስለሰጠህን ስላጋራህ እናመሰግናለን። አቶ ንጉሱ ወርቁ ነው የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ስራ አስኪያጅ። ሁላችሁንም ዛሬ በጋቢና ስለተሳፈራችሁ እናመሰግናለን። እኛም መውረጃችን ደርሷል እዚህ ላይ። መልካም ጊዜ እንግዲህ። በነገው የጋቢና ሙዚቃ ዝግጅታችን እንገናኛለን። ሱራፌል ልጄ ፋትሱ ጋር መልካም ምሽት። እናመሰግናለን።